ያመኑበትን ሐሳባቸው በነጻ የመግለጽ መለያ ባህሪያቸው እንደሆነ ይገልጿቸዋል። የትግል አጋሮቻቸው የቀድሞ ፕሬዚዳንት ዶክተር ነጋሶ ጊዳዳን ከዩኒቨርሲቲ ትምህርት ጊዜ ጀምሮ ሕይወታቸው እስካለፈበት ጊዜ በተለያዩ የፖለቲካ እንቅስቃሴዎች ተሳትፏል። በግል ጸባያቸው ደግሞ ሩህሩህ፣ ታማኝ፣ ሌብነትን የሚጸየፉ እንደነበረ የትግል አጋሮቻቸው ነግሮናል። ፕሮፌሰር መረራ ጉዲና

ለመረዳት እያለሁ የሀገሪቱ ፕሬዚደንት ሆኖ ሁለት መቶ አምስት መቶ ካሬ ሜትር ሌላው እንኳ የሚወስደውን ሳይወስድ ከዛ ከስልጣኑ ሲለቅ ቤት አልባ ሆኖ አይቻለሁ። ስለዚህ ፖለቲካ ውስጥ የገባው ለትርፍ እንዳልሆነ ያ የሚያረጋግጥ ነው። ኢህአዴግ ባለስልጣን ሆኖ ባዶ እጅ መውጣት መቼም ከዚያ ጋር አይታሰብም። ከዛ በኋላም የግል ሆኖ ተወዳድሮ ከመጣ በኋላ ፓርላማ ውስጥም ስንሰራ ተቃዋሚው ለማስተባበር የሚሞክራቸውን ለመግፋት

የሚሞክራቸውን ፖለቲካ ሲደግፉ ነበር። መድረክ ሲናቋቁም አሁን እኔ ኃላፊውን ኩበት መድረክ ብዙ አስተዋጽኦ ነው ያደረገው ከስዬ አብርሃ ጋር

በኦነግ በኋላም በኢህአዴግ በስተመጨረሻ ደግሞ ከአንድነት ኃይሎች ጋር ሲታገሉ የነበሩት ዶክተር ነጋሶ ጊዳዳ በዚህ ሁለት ዋልታ በረገጡ የፖለቲካ እንቅስቃሴዎች ችግር አጋጥማቸው እንደነበረ ይነገራል። ይህንን አስመልክተን ፕሮፌሰር መረራን ጠየቅናቸው። እንግዲህ ምንድን ነው አንዳንዶቻችን አቋምም ይመሳሰላል። የኦሮሞ ህዝብ ብሔርተኝነትና መብትና ክብር ከሌሎቹ የኢትዮጵያ ህዝቦች መብትና ክብር ጋር የሚጋጭበት የሚጣላበት ምክ

ምክንያት የለምና ሁለቱንም ደግፎ ለመሄድ ሙከራ ኦሮሞዎች አንዱ ነው።

ያ ባህላ እዛ እንግዲህ አንድነት ስገባ ይመስለኛል የኦሮሞ መብት ትግል የሚባለውን ሙሉ በሙሉ እንደሌሎቹ ሌሎቹ ትቶ ሪቆ ለመሄድ ቸግሮት እንደነበር ነው ትዜ የሚለኝ። የቀድሞ የአንድነት ፓርቲ ዋና ጸሐፊ አቶ አስራጣሴ ከዶክተር ነጋሶ ጊዳዳ ጋር ከትምህርት ቤት ጀምሮ ይተዋወቃሉ። በስራ አለምም በፖለቲካም አብረው ብዙ ነገር አሳልፈዋል። ስለ ዶክተር ነጋሶ፣ በተለይ ደግሞ በተቃውሞ ጎራ ተሰልፈው በነበረበት ጊዜ ስለነበራቸው እንቅስቃሴ

እንቅስቃሴ አስመልክተን ለጠየቅናቸው ተከታይን ብለውናል። ዶክተር ነጋሶ ላመንበት አላማ ፊት ለፊት የሚቆም ፍጹም ወደ ኋላ ማይል እና የዓላማ ጽናት ያለው ሰው ነው።

የፖለቲካ አቋሙንና በጉዳዮች ላይ ያለውን አቋም የማያድበሰብስ ሊያስከትል የሚችል ሊያስከፍል የሚችል ዋጋ እንኳን ቢኖረው ያንን ዋጋ ከፍሎ ሀሳቡን ማራመድ የሚችል ሰው ጠንካራ ሰው ነው። እንደ ግለሰብ ደግሞ ስታየው በጣም አዛኝ፣ ሩህሩህ፣ ደግ ሰው ነው። አቶ አስራጣሴ ዶክተር ነጋሶ ጊዳዳ በአንድነት ኃይሉ አቋሞች ላይ ልዩነት ነበራቸው በሚለው አይስማሙም። እንግዲህ እኔ በደንብ መግለጽ የምችለው

አንድነት ለዲሞክራሲና ፍትህ ፓርቲ ፕሬዝደንት ሆኖ እኔ ደግሞ ዋና ጸሐፊ ሆኜ ሰራ ነበር። እና ዶክተር ነጋሶ በፍጹም እዚህ አሁን የአንድነት ለዲሞክራሲና ለፍትህ

ፕሮግራም አለኝ። አንዷን ብቻ አንቀጽ ላምብ የሀገሪቷን አንድነትም ሆነ ሉዓላዊነት አይነጣጠልም፣ ለሌላም አይለቀቅም። እያንዳንዱ ብሔር ብሔረሰብ ለኢትዮጵያ ዳር ድንበር፣ ነጻነት፣ አንድነት፣ ሉዓላዊነት የሌሎች ብሔር ብሔረሰቦች መብት መከበር ጨምሮ የጋራ ለሆነ ጥቅሞችና እሴቶች እንዲቆሙ አንድነት አበክሮ ይሰራል። ይሄም ፓርቲ ነው የመራው፣ ይሄም ፓርቲ የመራው ዶክተር ነጋሶስ በኢትዮጵያ አንድነትና በኢትዮጵያ ሉዓላ

ዊነት ላይ ፍጹም እምነት ነበረው። በተለያየ ወጣትነት ዘመኑ ኦነግም በነበረበት ጊዜ አንጸባርቅ የነበረው የተለያዩ ነጥቦች ቢኖሩም ወደ አንድነት ሲመጣ እነዚህ ይህን ፕሮግራምን ተቀብሎ እምነቱም አድርጎ ስለመጣ የዶክተር ነጋሶ ጉዳይ በኢትዮጵያ አንድነትና በኢትዮጵያ ሉዓላዊነት አለመደራደር ጥያቄ ውስጥ የሚገባ አይደለም።

ፕሮፌሰር መረራ ጉዲናና አቶ አስራጣሴ፣ ዶክተር ነጋሶ ጊዳዳ በግል ጸባያቸውም ሌብነትን የሚጠየፉና መልካም ስነ ምግባር የነበራቸው ሲሉ ገልጿቸዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም